አፍሪካ በአሜሪካ ጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቃ ያቀርባል። ማዕከላዊ አፍሪቃ ሪፑብሊክን ከጥፋት ለማትረፍ ሴት መሪ ተመረጡ፣ የግብፅ መከፋፈል ስር እንደ ሰደደ ተገለጸ፣ አቀጣጣይ የነበረው የደቡብ ሱዳን ነዳይ ዘይት ለሰላም ጥረት አሰባሳቢ ሆነ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። ኒውዮርክ ታይምስ ጋዜጣ በግጭቶች በመናወጥ ላይ ባለችው ማዕከላዊት አፍሪካ ሪፑብሊክ የመዲናይቱ ከንቲባ የሆኑት ሴት ለጊዜያዊ ፕሬዝደንትነት ባለፈው ሰኞ እንደተመረጡ የደስታ ጩኸትና እልልታ እንደሰፈነ ዘግቧል። የ58 ዓመት ዕድሜ የሆኑት ካትሪን ሳምባ ፓንዛ የመጀመሪያ ሴት የሀገሪቱ መሪ ይሆናሉ። ሀገሪቱን ወደ ብሔራዊ ምርጫ እንድታመራ እንዲያደርጉ ነው የሚጠበቀው። ሳምባ ፓንዛን የመረጡት በህዝብ ያልተመረጡ የአማጽያን ደጋፊዎች ምክር ቤትን ተክተው የቀረቡት ፖለቲከኞች፣ ተዋንያንና ሌሎችም ናቸው። ከቅርብ ወራት ወዲህ ሀገሪቱ በግጭቶች ተናግታ አስተዳደሯ እንደፈረሰ የሚታወቅ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ካትሪን ሳምባ ፓንዛ ባለፈው ሰኞ እንደተመረጡ ባወጡት መግለጫ አሁን ሀገሪቱን ያድናሉ የሚል ተስፋ አለ ማለታቸውን ኒውዮርክ ታይምስ ጋዜጣ ጠቅሷል። ማሪ ሉዝ ያኬምባ የተባሉ የተለያዩ እምነት ያላቸውን ሰዎች ያሰባሰበው ሕዝባዊ ድርጅት መሪ ሀገሪቱን በከባድ የግጭት አዙሪት ውስጥ የከተቱት ወንዶች ናቸው፣ ስለሆነም ያለን ተስፋ በሴት መሪ ላይ ነው ማለታቸውን ጋዜጣው አውስቷል። ሚዝ ሳምባ ፓንዛ ሁለት የቀድሞ ፕሬዚዳንቶች ልጆች ያሉባቸው ሰባት ተወዳዳሪዎችን ያሸነፉት ከአበይት ተግባሮቻቸው አንዱ በመጪው ዓመት ምርጫ እንዲካሄድ ማድረግና በሙስሊሞችና በክርስቲያኖች መካከል ያለውን የጠላታዊነት መንፈስ ለማርገብ መሞከር ነው። ካለፉት ስድስት ሳምንታት ወዲህ ሲካሄድ በቆየው ግጭት ከአንድ ሺህ በላይ የሚሆኑ ሰዎች አልቀዋል። ሚዛምባ ፓንዛ ሀገሪቱ በአስከፊ ሁኔታ እንደምትገኝ ገልጸው የሴትነት አሳቢነታቸው ሰላም ለማምጣት ወሳኝ ነው ማለታቸውንና በሀገሪቱ ምክር ቤት የነበሩት ሴቶችና ወንዶችም ሆኑ በመዲናይቱ ያሉት ሴቶችና ወንዶች ከእሳቸው ጋር እንደተስማሙ ኒውዮርክ ታይምስ ጋዜጣ አውስቷል። ሳምባ ፓንዛን የመረጠው የሽግግሩ ካውንስል በርካታ አባላት በገንዘብ እንዲመርጧቸው ጠይቀዋቸው አይሆንም ማለታቸውን ለምርጫው ሂደት ቅርበት ያላቸው ሰው እንደተናገሩ ኒውዮርክ ታይምስ ጋዜጣ ዘግቧል። ግብፅ ለረጅም ጊዜ ሀገሪቱን የገዙት የቀድሞውን ፕሬዚደንት ሆስኒ ሙባረክን ከስልጣን ያስወገደውን ህዝባዊ ዓመፅ ሦስተኛ ዓመት ለማክበር በምትዘጋጅበት በአሁኑ ወቅት ብሔራዊ አንድነት እንደ ማንጸባረቅ ፈንታ በሀገሪቱ ያለው ቁጣ የታከለበት ልዩነት በጉልህ እንዲታይ እያደረገ ነው ይላል ሎስ አንጀለስ ታይምስ ጋዜጣ ላይ የወጣው ጽሑፍ። ሀገሪቱ ከሦስት ዓመታት በፊት በታሕሪር አደባባይ ላይ የተካሄደውን ግዙፍ ህዝባዊ ተቃውሞውን ነገ ለማሰብ በተዘጋጀችበት በሆነ ወቅት ውጥረት እንደሰፈነ ጋዜጣው ጠቅሷል። በሀገሪቱ ወታደራዊ ኃይል የተደገፈው የግብፅ ጊዜያዊ መንግሥት ሕዝባዊው አመፅ የሚታሰብበትን ጊዜ ለሀገሪቱ ፖሊስ ክብር ከሚሰጥበት ብሔራዊ በዓል ጋር በመጋጠሙ የወታደራዊ ኃይል መሪ ጄነራል አብደል ፋታሕ ሲሲና ሀገሪቱን በጥብቅ የያዘውን የጸጥታ ኃይል ህዝባዊ ድጋፍ የሚያገኙበት አጋጣሚ አድርጎ ለማቅረብ እየሞከረ ነው። ይሁንና አብዛኞቹ በታሕሪር አደባባይ በተካሄደው ህዝባዊ ተቃውሞ የተሳተፉት ወጣቶች መንግሥት የህዝባዊውን አመፅ ትውስታ ለመጥለፍ እየሞከረ ነው በሚል መራራ ብዥታ ውስጥ የገቡ መሆናቸውን ጋዜጣው ሲገልጽ፣ ይህን ስሜታቸውን ባለፈው ሳምንት በተካሄደው ህዝበ ውሳኔ ባለመሳተፍ አንጸባርቀዋል ይላል። ባለፈው ረቡዕ ከሶስት ዓመታት በፊት የተካሄደውን ህዝባዊ አብዮት አንቀሳቃሽ ኃይል ከነበረው የወጣቶች ቡድን ስድስት የሚሆኑት ዕለቱን በራሳቸው መንገድ ለማሰብ ፖስተሮችን በለጠፉበት ወቅት ለዘጠኝ ሰዓታት ታስረው ተፈቶ ሦስት ሌሎች ተቃዋሚዎች ደግሞ በአብዮቱ ወቅት የተሰዉትን ለማሰብ መንግሥት በታሕሪር አደባባይ የሰራውን ሐውልት አበላሽተዋል በሚል ባለፈው ረቡዕ የሁለት ዓመታት እስራት ተበይኖባቸዋል። በሙባረክ ላይ ይካሄድ በነበረው ተቃውሞ የሚታወቁ ሶስት ሰዎች አዲሱን ከባድ ጸረ ተቃውሞ ህግን ጥሰዋል በሚል የሦስት ዓመታት እስራት ተፈርዶባቸዋል። ግብፅ ውስጥ በአሁኑ ወቅት ማንኛውም አይነት ተቃውሞ ወንጀል ተደርጎ እየታየ ይመስላል። ነገ ቅዳሜ አብዩትን ለማሰብ በሚደረገው በዓል ጸጥታ ለመጠበቅ በብዙ ሺህ የሚቆጠሩ ፖሊሶች እንደተመደቡ ማንኛውም ህገወጥ ተግባር አብዛኞቹ ግብፃውያን ጸረ መንግስት አድርገው በሚያዩት መሰባሰብ ላይ የኃይል እርምጃ ይወሰዳል ሲል የአገር አስተዳደር ሚኒስቴር እንዳስጠነቀቀ ሎስ አንጅለስ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። ዋሽንግተን ፖስት ጋዜጣ በበኩሉ ደቡብ ሱዳን እንደ አውሮፓ አቆጣጠር በ2011 ዓ ም ከሦስት ዓመታት በፊት ማለት ነው ከሱዳን በተገነጠለችበት ወቅት ውጥረት አስፍኖ አዲሲቱን ሀገር ያሽመደምዳል የሚል ስጋት ያሳደረው ነዳይ ዘይት ነበር። አሁን ግን ሀገሪቱን ከውድቀት ለማዳን ለሚደረገው ጥረት ዋና አነሳሽ ኃይል ሆኗል፣ ይላል የደቡብ ሱዳን ነዳይ ዘይት። አጎራባች ሀገሮችና ትልልቅ የውጭ ኃይሎች በደቡብ ሱዳን መንግስትና በአማጽያን መካከል ለአንድ ወር ያህል ሲካሄድ የቆየውን ግጭት ለማቆም እንዲረባረቡ ገፋፍቷል። ቻይና ለረጅም ጊዜ የነበራትን ጣልቃ ያለመግባት ፖሊሲ እንትታ የሰላም ንግግሩን ደግፋለች። ሱዳን ከደቡብ ሱዳን ጋር የነበራትን ለአስርተ ዓመታት ያህል የዘለቀውን ጠላታዊነት ወደ ጎና አድርጋ የደቡብ ሱዳን መንግስትን እየደገፈች ነው። ኬንያም የደም መፋሰሱን ተግባር ለማቆም ጥራለች ይላል ጋዜጣው። በደቡብ ሱዳን ባለፈው ወር ግጭት የተነሳው በፖለቲካ ስልጣን ጠብ እንጂ በነዳጅ ዘይት ምክንያት አልነበረም። ይሁንና ግጭቱ ወደ ሱዳን ስትራቴጂያዊ የነዳጅ ዘይት ክልሎችን መቆጣጠር ለመለወጥ ጊዜ አልወሰደበትም። ቤንቱ እና ማላካል የተባሉት የነዳጅ ዘይት ክልል መዲናዎች አንዴ በመንግሥት ሌላ ጊዜ ደግሞ በተቃዋሚዎቹ እጅ ገብተዋል። ገና ያልተነካ ከፍተኛ የነዳጅ ዘይት ሀብት አለው በሚባለው ክልል መዲና ቦርም ውጊያ ተካሂዷል። ተቃዋሚዎቹ የነዳጅ ዘይት አካባቢዎችን ተቆጣጥረው መንግሥትን የገቢ ምንጭ በማሳጣት ጽኑ የድርድር አቅም ለመያዝ ይፈልጋሉ ሲሉ ሉክ ፓቴ የተባሉ በደንማርክ የዓለም አቀፍ ጥናት ተመራማሪ እንደ ገለጹ ዋሽንግተን ፖስት ጋዜጣ ጠቁሟል። አማጽያኑ ወሳኝ የነዳጅ ዘይት ቦታዎችን በመያዛቸው የነዳጅ ዘይት ምርት በ20 ከመቶ እንደ ቀነሰ ተዘግቧል። ሱዳን የደቡብ ሱዳን ነዳጅ ዘይት በግዛቷ ቱቦዎች አልፎ በወደቧ በኩል ለገበያ እንዲቀርብ በመፍቀዷ ብዙ ገንዘብ ታገኛለች። አሁን ታዲያ ሱዳን በደቡብ ሱዳን መገንጠል ምክንያት ያጣቸው የነዳጅ ዘይት ገቢ እንዳለ ሆኖ በዩናይትድ ስቴትስ በተጣለባት ማዕቀብ ምክንያት ኢኮኖሚዋ ችግር ላይ በወደቀበት ጊዜ በወቅቱ ግጭት ምክንያት ደግሞ የነዳጅ ዘይት ገቢ ብታጣ ከባድ እንደሚሆንባት ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ያወሳል። አድማጮች የዛሬው አፍሪቃ በአሜሪካ ጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ነው